ፕሬዚዳንት ባራክ ኦባማ ባለቤታቸውንና ሁለቱን ጥቁር አንስት ልጃገረድ ልጆቹን አስከትለው ነበር ለአዛውንቱ ርዕሰ ሊቃነ ጳጳሳት አቀባበል ያደረጉላቸው። ዛሬ ደግሞ በብዙ ሺህ የሚቆጠሩ ሰዎች እሳቸው ዋይት ሀውስ ወይንም በቤተ መንግስት ስለሚገኙ ለሳቸው አቀባበል ለማድረግ ና እሳቸው ለመቃወም እንዲሁም ደግሞ ጥያቄ ለማቅረብ የተገኙ ሰዎች አሉ። በስነስርዓቱ ላይ ከተገኙት ሰዎች አንዱ ኢትዮጵያዊው አቶ ከባዱ ሲበላቸው ናቸው። እዚህ ዋሽንግተን ዲሲ ሞል የሚባለው ናሽናል ሞል የሚባለው ከዋይት ሀውስ እና ከዋሽንግተን ሞኑመንት አካባቢ ያለው አካባቢ በሙሉ ተዘግቶ ለትራፊክ ገጥቶ ሰዎች በብዛት ተሰብስበዋል። ከፍተኛ ሴኩሪቲ ጥበቃ አለ። ከዋይት ሀውስ ወጥተው በዛ በኩል ያልፉ ለማየት ሰላም ለማለት እየተጠባበቁ ነው። እንግዲህ ያለው እና ከፍተኛ ንቶ ከፍተኛ የሆነ ሰው ይጠብቃል። ወደ ሁለት መቶ ሺህ ነው መሰለኝ የጠበቁት እና ሰው አሁንም እየገባ ነው ያለው። ለተቃውሞ ነው በእርግጥ የወጣችሁት ምንድን ነው ነገር ውስጥ ለአድማጮቻችን ግልጽ ለማድረግ እኔ በበኩሌ እንግዲህ ለተቃውሞ አደለም የወጣሁት ፖፕ ፍራንሲስ እንደ ቅድም እንደገለጽ አቋም ያላቸው እንደሚገባኝ የዓለምን ሰላም ለማምጣት የተለያየ ጊዜ የደረሱ በደሎችን እያነሱ ይቅርታ በማለት የሚያሳዩት ተግባራት በጣም የሚደገፍ ነው። አድናቂ ነኝ። ዛሬ እኔ በበኩሌ የወጣሁት እዚህ ቦታ ላይ ተቃውሞ ሳይሆን እንደሚታወቀው አካባቢ በአስራ ዘጠኝ ሰላሳ አምስት በፈረንጆች አቆጣጠር ማለት ነው ጣሊያን ኢትዮጵያን በመውረር መድ በሚዘጋጅበት ጊዜ ቫቲካን ተባባ ነበረ። ርዕሰ ሊቃነ ጳጳሳቱ ዩናይትድ ስቴትስ በሚቆዩባቸው ስድስት ቀናቶች ውስጥ ሶስት ክፍላት ሀገሮችን ወይንም ደግሞ ሀገረ ግዛቶችን የሚጎበኙ ሲሆን ዋሽንግተን ዲሲ፣ ኒውዮርክ እና ፊላዴልፊያ ተጠቃሾች ናቸው። በታሪክ ውስጥ ዩናይትድ ስቴትስ ኦፍ አሜሪካን ሲጎበኙ እንግሊዝኛ ስፓንኛ ና በትንሹም ደግሞ ጀርመንኛ እንደሚችሉ ይነገራል። ዩናይትድ ስቴትስ ና ኩባን በማስታረቃቸው በብዙ አሜሪካውያን ዘንድ ተወዳጅ ናቸው። ለዶች ቤል ራዲዮ ዘገባ መክብሻዋ ነኝ ከዋሽንግተን ዲሲ